አቶ ሳምሶን ለወጣንበት ማህበረሰብ መልሶ ለመስጠት የገባ ነው ቃል ይላል። ይሄን በቅርቡ ያካሄዳችሁትን ጉባኤ ተከትሎ ያወጣችሁት መግለጫ ላይ የተመለከትኩት ጽሁፍ ከእንግሊዝኛ በግርድፍ ወደ አማርኛ መልሼ ነው የማነሳለሁ። እንዲህ ያለውን ስራ ስትሰሩ ተደጋጋሚ መሆኑን ሰነዶቹ ያሳያሉ። እስኪ በመጀመሪያ ምን አይነት ስልጠናዎችን ሰጣችሁ? ከዚህ ቀደም የትምህርት የሚሆኑ የመንግስት ተቋማት የትኞቹ ናቸው? የዚህ ተጠቃሚ የሆኑት ምን ያህል ሰዎች ስልጠናውን እድል አገኙ? አመሰግናለሁ። ያሉላ ከዚህ ቀደም ከጥቅምት ሁለት ሺ አስራ ስምንት ወደ ህዝብ ከወጣንበት ጊዜ ጀምሮ ህዳር ላይ የፓርላማውን ኑዝ ኮሚቴ አባላት ኢሞሽናል ኢንተሊጀንስ አሰልጥነናል ከዛ አንድ ሺህ አራት መቶ ሀምሳ የሚሆኑ የፕሮጀክት ማኔጅመንት ተማሪዎች አሰልጥነናል ይሄም መሰረታዊ የስራ አመራር ወይም ፋውንዴሽን ኦፍ ፕሮጀክት ማኔጅመንት የሚለው ነው። በዛ ብቻ አላመጣም። እነዚህ ተማሪዎች ቀጣይ አምስት ሳምንት የሚፈጅ ኦንላይን የሚካሄድ ስልጠናዎች ወስደው ጨርሰዋል። አሁን አሰልጠነናቸው የመጣኑት ደግሞ አንድ ሺህ አንድ መቶ ስልሳ የሚሆኑ የፕሮጀክት ማኔጅመንት ሰልጣኞች ናቸው። ለእነሱም አሁን የኦንላይን ትሬኒንጉን እንዲወስዱ በማመቻቸት ላይ እንገኛለን እና በዚህ በስራ አመራሩ ዙሪያ ያሉት ስልጠናዎች እነዚህ ናቸው። አቶ ሳምሶን፣ በሙያው የተሰማሩ በኃላፊነት ጭምር ያሉ ባለሙያዎችን ስራ አመራር መሰረታዊ ትምህርት ነው እየሰጣችሁ ያላችሁት? ከዚህ ቀደም ለነኝ ስልጠናዎች ስትዘጋጁ አርብ አርብ በዚህ ስልቨር ስፕሪንግ ሜሪላንድ ዩኒቨርሲቲ አዳራሽ ውስጥ የምታዘጋጇቸውን ዝግጅቶችም ተመልክቻለሁ። እስኪ ይንገሩን በአይነተኝነት ለውጥ ያመጣል ብላችሁ የምታምኑት ብክነት፣ ምዝበራ፣ ሙስና፣ የተሻለ እቅድ አለመኖር በኢትዮጵያ የትልልቅ ፕሮጀክቶች ውድቀት ቅድም የጠሩትን ሜቴክን ጨምሮ በሀገር ላይ ከፍተኛ ኪሳራ ያመጡበት ይፊተቹ እንሰማለን በተጨባጭ እነኚህ ሁኔታዎች ሊለውጥ ይችላል። ይህ የሥራ አመራር ትምህርት ባለመኖሩ ምን ጉድለት ነበረ? ስልጠናው በመኖሩ ምን ይለውጣል ብላችሁ ታስባላችሁ? ማለት የሚቻሉ ጭብጦች ካሉ እንግዲህ ስልጠናው አንድ ትልቅ ያደረገው ነገር ቢኖር ምንድን ነው? በኢትዮጵያ ውስጥ ወይም በኢትዮጵያ መንግስት መስሪያ ቤቶች አካባቢ መሰረታዊ የስራ አመራር ስልጠና ራሱን የቻለ ሳይንስ ነው። ይሄ ቋንቋ በመስሪያ ቤቶቹ ሰጾ እንዲገባ ትልቅ አስተዋጽኦ አድርጓል። አንተ የጠቀስካቸውን የብክነት፣ የሙስና የመሳሰሉትን ነገሮች አልፎ ሂዶ ለመቅረፍ በቀጣይነት ተከታታይ ስልጠናዎች መደረግ ይገባቸዋል እና ይሄ የሚያደርገው ምንድን ነው፣ መስሪያ ቤቶች አሁን የመሰረተ ልማት የሚሰሩ መስሪያ ቤቶች በጠቅላላ የሚያወሩት ቋንቋ አንድ አይነት እንዲሆን እዛ ላይ ትልቅ ተጽዕኖ አድርጓል ይህ ስልጠና። ያው በዓለም ላይ ያለው የፕሮጀክት ማኔጅመንት ወይም መሰረታዊ ስራ አመራር ሳይንስ አንድ ነው እና ያንን ሰርጾ እንዲገባ የእኛ ስልጠና ትልቅ አስተዋጽኦ አድርጓል። በቀጣይነት ደግሞ ኦንላይንም እናደርጋቸውም ተማሪዎቹንም ፈተና የማስፈተን የዚህ የፕሮጀክት ማኔጅመንት ሰርቲፊኬሽን አለ ወደዛ የመውሰድ ሀሳብ ስላለን ተጽዕኖ ደረጃ በደረጃ ይሄዳል እዛ ለማለት ነው። መልካም ወደ መሰረታችሁ እንመለስ። ቀደም ብሎ በውይይቱ እንዳነሳችሁት ሁለታችሁም ምናልባትም የሙያ አጋሮቻችሁም ጭምር በርከት ላለው አመታት በግልም ከሌሎች የሙያ አጋሮቻችሁ ጋር በመሆን መሰል ስራዎችን ስልጠናዎችን ኢትዮጵያ የሄዳችሁ በየሙያ መስካችሁ ትሰጡ እንደነበረ ገልጣችኋል ነገር ግን ተስፋ በተባለው በዚህ ድርጅታችሁ እንደ አዲስ የተዋቀረ ምናልባትም አሰራሩ ብዙዎችን ማሳተፍ በሚችል መልኩ ቀደም ብዬ በጠቀስኩት አርብ አርብ ባለሙያዎችን ጋብዛችሁ በምታደርጉት ውይይት ላይ ተመልክቻለሁ። የተለየ ስራ የጀመራችሁ ይመስላል። እንዴት ተጠነሰሰ? ተስፋ እስካሁንም ራሳችሁን ያደራጃችሁበት የተለያዩ የሙያ መስክ ባለሙያዎችን ወደ እናንተ ጋብዛችሁ ከእናንተ ጋር አብረው የሚሰሩበትን መንገድ ገለጻ የምታደርጉበትን ጨምራችሁ ብታስረዱን። አቶ ሳምሶን ከርሶ ልጀምርና ወደ ዶክተር ያዕቆብ ሄዳለሁ። እሺ፣ አመሰግናለሁ አሉላ። እንግዲህ ተስፋ የተመሰረተው አሁን ቦርድ ውስጥ ያለነው አምስት አባላቶች በየግል ላለፉት አስር አመታት በየዩኒቨርሲቲው እና በተለያዩ ቦታዎች ይሄድን በነጻ እናስተምር ነበር። የዶክተር አብይን ወደ ስልጣን መምጣት ተከትሎ ውጭ ለሚገኙ ኢትዮጵያውያን ባደረጉት ጥሪ መሰረት ይሄንን ተስፋ የሚለውን ድርጅት አሰባስበን ጀምረን አንተ እንደጠቀስከው ጠቀስከው አርብ አርብ ወደ ሰላሳ አንድ የሚሆኑ አርቦች ገለጻ ለህብረተሰቡ ስናደርግ ቆይተናል። በየደረጃውን በተለያየ ሙያ ላይ የሚገኙ ኢትዮጵያውያኖች አብረውን እየተቀናጁ እየገቡ እየጎለበተ ሄዷል እና አሁን ሐምሌ ላይ ባደረግነው ጉዞ ከስልሳ በላይ የሚሆኑ ውጭ የሚኖሩ ኢትዮጵያውያኖች ተገኝተው በየዘርፋቸው አስተዋጽኦ አድርገዋል። እንግዲህ አመጣጡ ተስፋ ይሄ ነው እና እየሰፋና በመንግስት በኩልም ከተለያየ አቅጣጫ ሰዎችን ከማስተናገድ በአንድ በኩል በሚመጣው አቅጣጫ እየሄደ ነው እና በርካታ የትብብር ሰነዶች ተፈራርመናል እና እነሱን ወደ በኋላ ላይ እገልጽልሃለሁ ከየት ከየት መስሪያ ቤቶች እንደተፈራረመን። መልካም። ዶክተር ያዕቆብ እርስዎም ተስፋ በአባልነት ይሳተፋሉ። ቀደም ብሎ የገለጹልንን በተለይ ከትምህርት ጋር ከምህንድስና ትምህርት ጋር ወጣቶች የተለየ እድል የሰጠ ይሄን በጣም በቀላሉ ብዙ ነገሮች መማር የሚችሉበት ላብራቶሪያቸውን ቤታቸው የሚወስዱበት ስልጠና ለረጅም አመት ሰርተዋል እስኪ ከተስፋ ጋር ያለዎትን ቅሩኝት እርስዎም በተስፋ ውስጥ እየተሳተፉ ያሉበትን መንገድ ደግሞ ባጭሩ ይንገሩን በጣም ጥሩ አመሰግናለሁ ላ ልክ አቶ ሳምሶን እንደ ተናገረው እኔ የተስፋን ተስፋ መስራች ለመሆን የተሳተፍኩት አቶ ሳምሶን ነው ከዶክተር ደረጃ ጋር ያገናኘኝና ሀሳባቸውና ወደፊት መስራት ያሰቡትን ሲነግሩኝ እኔ ያው በግለሰብ ደረጃ ምሰራው ስራ ጋር ተመሳሳይ ስለሆነና ምሰራውን ስራ ለማጠናከር እንደሚጠቅመኝ ስላወቅኩኝ በደስታ ነው ጆይን ያደረኩት። የአርባ ብኑን ስብሰባ ብዙንቹ ተሳትፍ ያለው በጣም ጥሩ የሆነ ስብሰባ ነው የምናደርገው። ከዛ ውጪ አብሮ መስራት እዚህ ሀገር ስትሬንት ኢን ናምበርስ የሚሉት አለ። አብሮ በመስራት ትልቅ ስራ መስራት ስለምንችል በፊት የጀመርኩትን ስራ በግለሰብ ደረጃ ከምሰራ ከእነሱ ጋር አብሬ ብሰራ ለሁሉም ነገር ይጠቅማል በማለት አብሬ መስራት በመጀመሪያ በጣም ደስ ብሎኛል። እንዳልከውም ይህንን ፕሮጀክት አስር አመት ቢፈጀው አምስት ዩኒቨርሲቲዎች ላይ ብቻ ነበር ይሄ ቴክኖሎጂ የተስፋፋ። አሁን ግን በተስፋ አማካኝነት ከሚኒስትሪ የሳይንስ ና ሀይ ኤዲኬሽን በጣም ጥሩ እርዳታ አግኝተን ማስተባበር አግኝተን በአንድ አመት ውስጥ ከአምስት ዩኒቨርሲቲ ወደ ሀያ ዘጠኝ ዩኒቨርሲቲ ይህን ቴክኖሎጂ በማስፋፋቴ በጣም ደስ ብሎኛል እና ተስፋ ልክ ስሙ እንደሚናገረው ያለንን ተስፋ ሼር ለማድረግ ስለሆነ የፈለግነው ለማሳተፍ ስለሆነ ያሰብነው ይህንን ተስፋ ኦርጋናይዜሽን ጆይን ማድረጌ በጣም ተደስቻለሁ። ስራውን ለመቀጠል ዝግጁ ነን። መልካም። እስኪ ከተስፋም አለፍ ብዬ ልጠይቅ በግላችሁም ደጋግመን እንዳነሳ ነው ረዘም ላሉ ዓመታት የበጎ ፍቃድ ስራዎችን ስትሰሩ ቆይታችኋል። አሁን ደግሞ በተለየ መልኩ በተደራጀ ሌሎችንም ማሳተፍ በሚችል ማህበር አቋቁማችሁ በተስፋ ውስጥ ይህን ስራ እየሰራችሁ ነው። ይህን ያህል ጊዜን፣ ጉልበትን የሚጠይቅ አንዴ ከተጀመረም ረጅም ጊዜ ሊወስድ የሚችል ስራ በቋሚነት እንዴት ልትጀምሩ ቻላችሁ? ምንድን ነው የየግል መነሳሳታችሁ መሰረቱ? አቶ ሳምሶን እርስዎ ሊጀምሩ ይችላሉ። እሺ። እያንዳንዳችን እንግዲህ በጋራ ያለን እንትን የሀገር መውደድ እና ለሀገራችን ባለን ፍቅር የተነሳ ነው። ሁላችንም ከተለያየ ዘርፍን ብንነሳ መልሶ የመስጠት እና ነው ያስተማረንን ህዝብ መልሰን እንዴት አድርገን ነው የምንረዳው የምናግዘው በሚለው ነው እና በዚህ ጉዟችን ላይ እኛ ከኛ ብቻ ሳይሆን ከዛም ብዙ እየተማረን የምንመጣበትን ሂደት አይተናል እና ኢትዮጵያ ውስጥ በተለያዩ ዘርፎች በጣም ብዙ ክህሎት ያላቸው ኢትዮጵያኖች አሉ። የመማማሪያ መድረክ ሆኖ ስላገኘ ነው እኛ በህይወታችንም ላይ በስራችንም ላይ ትልቅ እውቀት እያጎለበትን የመጣ ነው እና ያነሳሳን ዋናው ምትን አላማ ይሄ ነው በእኔ በኩል። አቶ ሳምሶን ያለውን እንዳለ ሆኖ በራሴ የራሴ ፐርሰናል ስቶሪ የሚኖረኝ እንደምታውቁት የጋሽ ሙላቱ አስታጥቂ የዶክተር ሙላቱ አስታጥቂ ታናሽ ወንድም እንደመሆኔ ድሮ ኢትዮጵያ ሳድግ ጋሽ ሙላቱን በቴሌቪዥን ሳየው እንዴት ሙዚቃን እንደቀየረ እንደገና ስንት አመት ውጭ ሀገር ተምሮ ውጭ ሀገር መስራት መኖር ሲችል አገሬን ልርዳ ለሀገር የምለውጥ አመጣለሁ ብሎ አገሩ ተመልሶ ያን ስራ ሲሰራ እያየው ከአባቴ ጋር አልፎ አልፎ ስንወያይ፣ ምንድለኛ አየህ ታላቅ ወንድምህ ውጭ ሀገር ሄዶ መቅረት ሲችል ተመልሶ መጥቶ አገሩ ላይ ለውጥ እያመጣ ነው አንተም እንግዲህ አንድ ቀን ትሄዳለ ስለዚህ ወደፊት አግረን አትርሳ እያለ መክሮኝ ስለነበረ ከስንት አመት በኋላ ትምህርቴን ጨርሼ ይህንን ስራ ለመጀመር የተገፋፋሁት አንደኛም፣ ያው የታላቅ ወንድሜን መመከተል ነው። ሁለት፣ ያን የሰጠኝ ኃላፊነት ስላለ ያንን በመከተል ልክ ዶክተር ሙላቱ ሙዚቃ ላይ ኢትዮጵያን ትልቅ አስተዋጽኦ እንዳደርገው እኔም ደግሞ ባለኝ አቅም በኢንጂነሪንግ ላይ ምን አስተዋጽኦ ማድረግ ይችላሉ በማለት በዛ በመነሳሳት ይህን ለመስራት ለዚህ የጀመርኩት መልካም። ይሄ መነሳሳታችሁ በስራችሁ ብቻ በምታደርጉት እኩል ሌሎችንም በመሰል ስራ እንዲሳተፉ መሰል አርአያነቱን እንዲወስዱ ይረዳል በሚል ነው ያነሳውላችሁ። ምናልባትም እንዲህ ያለ የበጎ ፈቃድ ስራ ሲሰራ በግል ከሚደረገው ባሻገር የሌሎችንም ትብብር ይጠይቃልና የግል ጊዜና ጉልበትን ቀትን ከሚሰጡት እኩል የሚቀበሉትንም መልካም ተሳታፊ እንዲሆን ይጠይቃልና ምን ይመስል ነበር አቀባበሉ? እስካሁን በሰራችኋቸው ስራዎች ውስጥ ምንስ አይነት ፈተናዎች ነበሯችሁ እንዲታለፉ የምትፈልጓቸው የተሻለ መንገድ ምናልባትም የበለጠ ውጤታማ ሊያደርጓችሁ የሚችሉ ከዶክተር ያዕቆብ ልጀምርና አሁን ደግሞ ወደ አቶ ሳምሶን እመለሳለሁ። ገርስጥል እንግዲህ ልክ እኔ ይህን ስራ ስንጀምር ሁሉ ነገር ቀላል ነው ማለት አይደለም። እንዳልከውም አገራችን አሜሪካ እየኖርን ወደ ኢትዮጵያ እየተመላለስን ስራ ስንሰራ አልፎ አልፎ ያው ችግር ይገጥማል። በተለይ እኔ ቴክኖሎጂውን ለማስገባት ጉምሩክ ላይ ብዙ ችግር ገጥሞን ነበር። አንዳንዴ እርዳታ ያመጣነው ዕቃ እስከ ስድስት ወር ሰባት ወር ድረስ ፈጅቷል ከጉምሩክ አድርጎ ለማውጣት እና ብዙ ችግር ገጥሞናል። ነገር ግን እንዳልከውም ምንድን ነው አላማችን ብለን ስናይ አላማችን እኛ የእኛ ዜጎች ኢትዮጵያ ያሉት ይህንን እኛ አምጥተን በመርዳታችን ትልቅ አስተዋጽኦ በማድረግ እነሱን ለመርዳት ስላሰብን ምንም አይነት ኦብስታክልና ችግር ቢገጥመን ለመዝጋት ዝግጁነታችን በማሳየት ነው እስከዛሬ የሚቆይ ነው። እኔ በራሴ ሁሌ ልጆቹን ሲጠይቁኝ ኢትዮጵያ በየ ዩኒቨርሲቲዎች ብዙ ሄጄ ተወያይቻሉ ከልጆቹ ጋር ና ልክ አንተ እንደጠየቀኝ ዶክተር ያዕቆብ ለምንድን ነው የሚያነሳሳ ሲሉኝ እኔ እግዜር አድሎኝ ውጭ ሀገር ጅ ትምህርት ተማርኩኝ። እንደ እናንተ ቁጭ ቢሆን ኖሮ ሌላ ሰው እኔ እንደማደርገው ቢመጣ ና ቢያሳይኝ ስለምደሰት እኔ ራሴን በእናንተ ቦታ አድርጌ ነው የማየው እና በዛ ስለሆነ እንዲያውም ምሰራው ስራ በቂ አይመስለኝም እና ብዙ ለመስራት እመኛለው። ታውቃል ያው ህይወት አለ መኖሪያ ያለ ምን አለ ና ለምንድን ነው የምትቀጥሎ ሲሉኝ፣ እኔ ሞርጋን ስቴት ምሰራው ስራ ያው ኑሮን ያኖርልኛል፣ ያው ቤተሰብን ያስተዳድርልኛል። ኢትዮጵያ ግን የተመላለስኩ ምሰራው ስራ አባቴ መከረኝ። ምክር አለ። የአባቴ ፕሮሚስ ስላለ ያንን መጠበቅ አለብኝ። በዛ ላይ ደግሞ ሀገር ኢትዮጵያ አሳድጋዜ አደረሰችኝ ስለሆነ እንዲያውም ከስራዬ እኩል አንዳንዴ፣ እንዲያውም የመንፈስ እርካታ የሚሰጠኝ ይሄ ስራ ስለሆነ ለዚህ ነው የምቀጥለው ብዬ ሁሌ እሱን ነው እና መጨረሻ የምመክራቸው ምክር ምንድን ነው? እኔ ደግሞ ይህን ሼር ስላልኩኝ እናንተ ደግሞ ባላችሁ አቅም ከእናንተ በታች ያለውን ሰው ሀይ ስኩልም ተማሪ ሆነ ኤሌሜንታሪ ስኩልም ተማሪ ከሆነ በትርፍ ጊዜያችሁ ይሄዳችሁ አግዙ ተረዳዱና ዋናው መልአክ ምን ፈልገው ምንድነው? ሀሳቡ ሰው የተሻለ ሰው መርዳት ሲችል፣ ያ ደግሞ ሰው ባለው አቅም ከታች ያለው ሰው ከረዳ ብዙ ሰው መጠቀም ይችላልና ለዚህ ነው ይህን ስራ እስከዛሬም የገፋንበት። ወደፊት እንገፋበት። መልካም፣ አመሰግናለሁ። አቶ ሳምሶን በስራ ሂደት ውስጥ የገጠሙት ምንድነው? እንደው ጎልተው የሚታዩት ፈተና አቀባበሉስ ምን ይመስል ነበረ? ስልጠናውም የሚቀበሉትም ሆነ በመንግስት ባለስልጣናት እንደ ፈተና ወይም እንደ ችግር የማየው ነገር ቢኖር ቅቡልነት የማግኘት እንደ አዲስ ጅምርም ስለሆነ ሰርተን ውጤት ተኮር የሆነ ነገር እስከምናሳይ ድረስ የነበሩት የመጠራጠር ስሜቶች፣ እንደፈለግነው በፈለግነው ፍጥነት ነገሮች አለመሄዳቸው አጀማመሩ ላይ ትንሽ እንደ ችግር ቢቆጠር፣ ከዛ በኋላ ግን ውጤቶቹ እየታዩ ሲመጡ የእኛም የጀመርንበት ዓላማ ክፍት ሲሆን በጣም ጥሩ በሆነ መንገድ ሂዷል እና እስከዚህም ፈተናም ብዬም አልጠቅሳቸውም እና ሁልጊዜ መስራች አባላችን ዶክተር ደረጀ የሚለው ነገር አለ። በገበሬው ታክስ ተምረን እኛ ይችን ትንሽ ነገር መልሰን ለሀገራችን የመስጠት ኃላፊነት አለብን የሚለው ዓላማ ትልቁ ሆኖ ስላየ ነው ትንንሿን ችግሮች እያለፍን ሂደን እዚህ ደርሰናል እና ይኸው ቅቡልነት ወዲያው የማግኘቱ ነገር ያው ተስፋ ሊያስቆርጥ ይችላል። ነገር ግን እዚህ ደርሰናል አሁን። አቶ ሳምሶን ከሐምሌ ወሩ ዝግጅት የሚቀጥል ሌላ ዝግጅት ይኖራቸው ይሆን? በውጥን ያሉ ሌሎችም ካሉ እንዲሁ ጨምረው ቢያስረዱን። አው አሁን በነሐሴ ወር መጨረሻ ላይ የተስፋ የሕክምና ቡድን አባላት ከኢትዮጵያ ልብ ማዕከል ጋር በመተባበር የቀዶ ጥገና ስራዎች ይሰራሉ፣ የልምድ ልውጦች ያካሄዳሉ። በቀጣይነት ደግሞ በአሰላ እና በደብረ ብርሃን ዩኒቨርሲቲ የሜዲካል ፋክልቲዎች የአቅም ግንባታ ስራዎች ያካሄዳሉ። ተያይዞውም የጀመርናቸው የፈረምናቸው የትብብር ሰነዶች አሉ ከአዲስ አበባ የዳያስፖራ አሶሲሽን ጋር፣ ከኢትዮጵያ ልብ ማዕከል ጋር፣ ከቴሌኮሙኒኬሽን የክህሎት ማዕከል ወይም ሴንትር ኦፍ ኤክሰለንስ ጋር፣ ከኢትዮጵያ አየር መንገድ አቪዬሽን አካዳሚ ጋር እንደዚሁ የትብብር ሰነዶች ተፈራርመናል። የተስፋ የኢንፎርሜሽን ቴክኖሎጂ ቲም ደግሞ ለኢትዮጵያ ዲያስፖራ ኤጀንሲ ዴታቤዝ በመስራት ላይ ይገኛል። አሁን መንገዱ ተጀምረዋል። ጎማው እየተሽከረከረ ነው። ሌሎች የእናንተን መንገድ የሚከተሉ ከእናንተም ጋር ተባብረው ሊሰሩ የሚመጡ አርባ አርብ ዝግጅታችሁ ላይ እንዳደረጋችሁት እና እንደምትጋብዟቸው ፈተና የቀለለ ይመስለኛል። የሚቀጥሉ ስራዎቻችሁንም እንመለከታለን። በተጓዳኝ በኢትዮጵያ በኩል የስልጠናው ተሳታፊዎች የሆኑ ይህን ስልጠና ያገኙ እንደምን ስራዎቻቸው ላይ ለውጥ አምጥቷል የሚለውንም በሌላ ፕሮግራም ለመመልከት እንሞክራለን። ዶክተር ያዕቆብ አስታጥቄ፣ በሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ፕሮግራሞች ምክትል ፕሬዚዳንት፣ አቶ ሳምሶን እንደ ምስሴ ተፈራ የዩናይት ስቴትስ መንግስት አይቲ ባለሙያና የክፍል ኃላፊ በዚህ በቅርቡ በሐምሌ መጨረሻ ባካሄዳችሁት ጉባኤ መነሻነት ለሰጣችሁኝ አለምልልስ ለጊዜያቸው አመሰግናለሁ። በእግዚአብሔር ስም በጣም ይስጥልኝ እኛም